ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድመልን የፌዴራል መንግሥቱ በጀት ይፋ ከሆነ በኋላ የሌበር ፓርቲ የተቃዋሚ ቡድኑን እየመራ መሆኑን የሕዝብ አስተያየት አመለከተ። ፕሬዝደንት ዶናልድ ትራምፕ የሩሲያ አቻቸው ቭላድሚር ፑቲን እንዳስቈጧቸውና ለሶስተኛ ጊዜ በዩናይትድ ስቴትስ ፕሬዝደንትነት ለመቀጠል እያሰቡ መሆኑን ገለጡ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በኒውስ ፖል የተካሄደ የሕዝብ አስተያየት ስብስብ ከፌዴራል በጀቱ ይፋ መደረግ በኋላ የሊበር ፓርቲ ተቀባይነት ከፍ ማለቱ ተመለከተ እሁድ አመሻሽ ላይ ይፋ የሆነው የሕዝብ አስተያየት እንዳመለከተው ከሆነ ሌበር የሊብራል ናሽናልስ ቅንጅትን 51 ለ49 በሆነ የ2 ፐርሰንት ውጤት በመምራት ላይ ይገኛል። የግሪንስ ፓርቲ 12 ፐርሰንት የድጋፍ ደረጃ ላይ ጸንቶ ያለ ሲሆን የፖሊን ሃንሰን ዋን ኔሽንስ ፓርቲ ከ7 ወደ 6 ፐርሰንት ዝቅ ብሏል። ሆኖም የናሽናልስ ፓርቲ ሴናተር ማት ካነቫን በአዲሱ የሕዝብ አስተያየት ስብስብ ድንጋጤ እንዳላደረባቸው ለቻናል ዘጠኝ ተናግረዋል። ለመይ ሦስቱ ሀገር አቀፍ ምርጫ የምረጡኝ ዘመቻ የተቃዋሚ ቡድን መሪው ፒተር ዳተን ወደ ብሪስበንና ሲድኒ አቅንተዋል። ኒውካስልም ተገኝተው የቅንጅት ፓርቲውን የኒውክሌር ኃይል ፖሊሲ አስተዋውቋል። ወደ ፐርስ የዘለቁት ጠቅላይ ሚኒስትር አንቶኒ አልቤኒዚ በበኩላቸው 355 ሚሊዮን ዶላር ለፐርዝ ሆስፒታል ማሻሻያ መመደባቸውን ይፋ አድርገዋል። ይህ በእንዲህ እንዳለም ለመጀመሪያ ጊዜ ዕድሜያቸው በ25ቶቹ እና 45ቶቹ ያሉት መራጮች 50 ፐርሰንት በመድረሱ ከሌሎች ከነሱ በዕድሜ ከገፉት መራጮች ቁጥር ጋር መሳ ለመሳ ሆነዋል። ይህም በፖለቲካ ተንታኞች ዘንድ የድምፅ ሰጪዎች የትውልድ ለውጥ መከሰት በዘንድሮ ምርጫ ውጤት ቀያሪ መሆኑ ተመልክቷል። ዋነኛ ፓርቲዎች ለወጣት አውስትራሊያውያን ትኩረት ለመስጠት አዝጋሚ መሆናቸውንም በማንሳት በእጅጉ እንዳያስቡበት አሳስበዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የዩክሬንን ተኩስ አቆም አስመልክቶ ሩሲያው ፕሬዚደንት ቭላዲሚር ፑቲን አቀራረብ እንዳስቆጣቸው ገለጡ። አቶ ትራምፕ ይህን የገለጡት ከኤንቢኤስ ኒውስ ጋር በስልክ ባደረጉት ቃለ ምልልስ መሆኑ ተመልክቷል። ካደረባቸው ቁጣ ተነስተውም በሩሲያ ላይ ከሩሲያ በሚወጡ የነዳጅ አቅርቦቶች ላይ በሙሉ ተጨማሪ ታሪፎችን ለመጣል እያሰቡ መሆኑንም ተናግረዋል። የሩሲያው ፕሬዚደንት ከአቶ ትራምፕ ቃለ ምልልስ በፊት በሩሲያ ቴሌቪዥን ቀርበው ከሰላም ስምምነቱ በፊት ዩክሬን አዲስ ምርጫ እንድታካሄድና በተባበሩት መንግሥታት መራሽ ጊዜያዊ አስተዳደር ስር መዋል እንዳለባት ተናግረዋል። ሆኖም አቶ ትራምፕ ከሩሲያ አቻቸው ጋር በቅርቡ በስልክ ለመናገር ማቀዳቸውን ጠቁመዋል። በሌላም በኩል ፕሬዚደንት ትራምፕ ምንም እንኳ የወቅቱ የዩናይትድ ስቴትስ ሕገ መንግሥት ከሁለት ጊዜያት በላይ በፕሬዚደንትነት ለመቆየት ባይፈቅድም ለሦስተኛ ዙር በፕሬዚደንትነት ለመቀጠል እንደሚሹና ያን ለማድረግም መንገዶች እንዳሉ ፍንጭ ሰጥተዋል። በዩናይትድ ስቴትስ ታሪክ ፍራንክሊን ሮዘቬልት በተከታታይ ለአራት ጊዜያት ያህል በፕሬዚደንታዊ ሥልጣን ቆይተዋል። የአውስትሬልያ ብሔራዊ ባንክ ነገ ማክሰኞ የወለድ መጠን ላይ ውሳኔውን እንደሚያሳልፍ ይጠበቃል። የቦርድ አባላቱ ስብሰባቸውን ዛሬ ሰኞ በሲድኒ ያካሄዱ ሲሆን በፌዴራል መንግሥቱ የተካሄደውን የብሔራዊ ባንኩን የመዋቅር ማሻሻያ ተከትሎም ሁለት አዳዲስ የቦርድ አባላት ለመጀመሪያ ጊዜ ታድመዋል። ይሁንና በምጣኔ ሀብት ተጠባቢዎች አተያይ በነገ ዕለት ማዕከላዊ ባንኩ የወለድ መጠን ቅነሳን ከማድረግ ይልቅ ያለፈውን ወር ቅነሳ ተከትሎ አሁን ባለበት አራት ነጥብ አንድ ፐርሰንት ላይ ረግቶ እንደሚቆይ አታያቸውን እየገለጡ ነው። በማያንማር በደረሰው ርዕደ መሬት ሳቢያ የሟቾች ቁጥር እንደሚጨምር እየተጠበቀ ነው። የሰባት ነጥብ ሰባት ማግኒትዩድ ርዕደ መሬት ማዕከላዊቷን ከተማ ማንዳላይ የናጠ ሲሆን ከ1ሺ700 በላይ ሰዎችን ሕይወት ቀጥፏል። ከሦስት መቶ በላይ የሆኑ ሰዎች እስካሁን የደረሱበት አልታወቀም። ህንድ፣ ቻይናና ታይላንድ የፍለጋ አጋዥ ቁሳቁሶችንና ቡድናትን ወደ ስፍራው ሲልኩ ማሌዥያ፣ ሲንጋፖርና ሩሲያ እርዳታና የአስቸኳይ ጊዜ ደራሽ ሠራተኞችን ልከዋል። ቀይ መስቀልና ቀይ ጨረቃ በበኩላቸው የአስቸኳይ ሰብዓዊ እርዳታ አስፈላጊነት በየሰዓቱ የጨመረ መሆኑን አሳስበዋል። የተባበሩት መንግሥታት ዓለም አቀፍ የሕፃናት አስቸኳይ ረድኤት ተወካይ ሳይሃን ሊያንግ ማይነማር አስቸኳይ እርዳታ እንደምትሻ ሲገልጡ ፈጣን አስፈላጊ ነገሮችን እየገመገምን ሳለን በመላ ማንዳሌ ላይ ላሉ ሕፃናትና ቤተሰቦች ፍጹም ውድመት መሆኑን እናውቃለን። አያሌ ቤቶች ወድመዋል። መንገዶችና ድልድዮች ተደርምሰዋል። አያሌ ሕፃናትና ቤተሰቦች በአምሮ ጭንቀት ታውከዋል። አስቸኳይ እርዳታን እንሻለን፣ በተለይም እንዲህ ባለ ሁኔታ በእጅጉ ለተጎዱ ሕፃናት ብለዋል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 81 ኢትዮጵያ ብር 48 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 62 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 58 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን አውስትሬሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጥባይ ትንቢያ እናሰማለን። ፐር ፀሐያማ ሆኖ ይውላል። ዝቅተኛ 21፣ ከፍተኛ 32። አድላይድ ፀሐያማ ይሆናል። ዝቅተኛ 12፣ ከፍተኛ 27። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 12፣ ከፍተኛ 21። ሆባርት ብራ ይሆናል። ዝቅተኛ 12፣ ከፍተኛ 17። ካምብራ ፀሐያማ ይሆናል። ዝቅተኛ 7፣ ከፍተኛ 23 ። ሲድኒ በከፊል ደመናማ ይሆናል ዝቅተኛ 16 ከፍተኛ 24። ብሪስበን ብራ ይሆናል ዝቅተኛ 20 ከፍተኛ 27። ዳርዊን ያካፋል ዝቅተኛ 25 ከፍተኛ 31። አዲስ አበባ ፀሐያማ ሆኖ ይውላል ዝቅተኛ 12 ከፍተኛ 23። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናያሰማለን የፌዴራል መንግስቱ በጀት ይፋ ከሆነ በኋላ የፌዴራል መንግስቱ በጀት ይፋ ከሆነ በኋላ የሊበራል ፓርቲ የተቃዋሚ ቡድኑን እየመራ መሆኑን የህዝብ አስተያየት ስብስብ አመለከተ። ፕሬዚደንት ዶናልድ ትራምፕ የሩሲያ አቻቸው ቭላድሚር ፑቲን እንዳስቆጧቸውና ለሦስተኛ ጊዜ በዩናይትድ ስቴትስ ፕሬዝደንትነት መቀጠል እያሰቡ መሆኑን ገለጡ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።